የአውሮፓ ህብረት በኢትዮጵያ ላይ የወሰደው አቋም ነባራዊውን ሁኔታ ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስትር ደመቀ መኮንን ለህብረቱ የወቅቱ ሊቀመንበር ማብራሪያ መስጠታቸውን የሚኒስትሩ ቃል አቀባይ አስታወቁ። ግብፅና ሱዳን የሚያደርጉትን የጋራ ወታደራዊ ልምምድ በኢትዮጵያ ላይ ጥቃት ለመሰንዘር እንዳይሆንም አስጠንቅቀዋል። መለስካቸው አማ ተከታትሎታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ስሎቬንያ የአውሮፓ ህብረት የወቅቱ ሰብሳቢ ሀገር መሆኗን አስታውሰዋል። ከዚህም ጋር ተያይዞ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ለስሎቬንያው አቻቸው ስልክ ደውለው ህብረቱ በኢትዮጵያ ላይ እያራመደ የሚገኘው ፖሊሲ ለአንድ ህገ ወጥ ቡድን ያደላ እንደሆነ እንዳብራሩላቸው አምባሳደር ዲና ሙፍቲ ተናግረዋል። ከአራት መቶ ሀያ በላይ እርዳታ የጫኑ ካሚዮኖችን ለወታደራዊ እንቅስቃሴ እየተጠቀመ መሆኑ ሰባው እርዳታ የጫኑ ካሚዮኖችን ሰባቱ የተመድ ሰራተኞች የተባሉት ከተመድ መርህና ደንብ ውጭ በመሄድ ነህን ህገወጥ ቡድን ለመደገፍ መሳሪያ፣ የኮሚኒኬሽን ሳተላይት ወዘተ የመሳሰሉትን ወደዛ በመጫን እና በመሳሰሉት ህገወጥ ተግባራት ውስጥ እንደተያዙ ስለዚህ፣ በአጠቃላይ ከቅርብ ጊዜ ወዲህ የታየው የአውሮፓ ፓርላማ ውሳኔ ነባራዊ ሁኔታን ያላገናዘበ መሆኑን ነው ገለጹላቸው ለእኒህ ለስሎቬኒያ ፎረን ሚኒስትር። ግብፅና ሱዳን የጋራ ወታደራዊ ልምምድ እያደረጉ እንደሆነና የኢትዮጵያ መንግስት ይህን ድርጊት እንዴት ይመለከተዋል ለሚለው የጋዜጠኛ ጥያቄ ቃል አቀባዮች ሲመልሱ በመሰረቱ ይህን ማድረግ የሁለቱ ሉዓላዊ መንግስታት መብት ነው ብለዋል። ነገር ግን ቀይ መስመር አለ። ቀይ መስመሩ በኢትዮጵያ ላይ በኢትዮጵያ ሉዓላዊነት ላይ በኢትዮጵያ ደህንነት ላይ የተቃጣ ነው ወይ? ይሄ ከሆነ መልሱ ያለው እኛ ጋር ነው ያለው እነሱ ጋር አይደለም። ያለው መልሱ አንድና አንድ ነው። ይሄን ባይሞክሩት ይሻላል ነው። ግን ወታደራዊ ስምምነት ለማድረግ አንድ ሀገር መረጋጋት የለበትም ወይ የሚል እንትንም አለ። ሱዳን አሁን ለራሱ አሁን ባለበት ነባራዊ ሁኔታ ወታደራዊ ልምምድ ማድረጉ ወደባቶ የግብፅ ወደብ በሚጠቀምበት በሚጠቀሙበት ሰዓት የሱዳን ፖርትራሱ ስራ በፈታበት ሰዓት፣ ከተማው ቀውጢ በሆነበት ሰዓት፣ በዚህ ሰዓት ምን እንደሆነ እንዲሁ ፐርሰናል ኪዩሬስቲ ነው የማነሳው። ግን መብታቸው ነው በሚል ነው የምናልፈው። ኢትዮጵያን ነጻነት ኢትዮጵያን ሉዓላዊነት እስካልነካ ድረስ ዘ ስካይ ኢዝ ዘ ሊሚት ብዙ ሊያሳስበን የሚገባው አይደለም። ከተለያዩ ማዕዘናት ወይንም ሀያል ሀገሮች ለሚመጣው የኢኮኖሚ የእንቅስቃሴ እቀባና ማስፈራሪያ የኢትዮጵያ መንግስት ምላሽ ምንድን ነው? እኛ የሚያሳስበን እንደ ኢትዮጵያዊ ዜጋም ኢትዮጵያ መንግስትም ልናስበው የሚገባው ስለ ህዝባችን ሶሊዳሪቲ ብቻ ነው። መፍትሄዎቹ አሁን አውሮፓ ህብረት ውስጥም አይደለም፣ አፍሪካ ህብረት ውስጥም አይደለም፣ አረብ ሊግ ውስጥም አይደለም ያለው የእኛ ሀገር ጉዳይ መፍትሄው እዚህ ነው። ለዚህ ነው ኢትዮጵያ መር መፍትሄ ነው የምንፈልገው የሚል አቋም ነው ለአፍሪካኖች የገለጸ ከፈረንጆቹም ጋር አንድ ያልተስማማንበት ምክንያት ቅድም እነዚህ ከሚነሱት መፍትሄው ይሄ ውስጥ ጉዳያችን ነው እና ኢትዮጵያ መር የሆነ ነገር ግን አፍሪካ የሚደግፈው አፍሪካ አይደግፍም። በህዳሴ ጉድብም እኛ ሶስታችንን እንበቃለን። ነገር ግን አፍሪካ አይደግፈን ከዛ ውጭ አትላንቲክ ማዶ አንወስደውም የሚል ነው። በሰሜኑ የሀገራችንም ጉዳይ የውስጥ ጉዳያችን ነው ነው። በውስጥ ጉዳያችን አትግቡ። በእርዳታ ያህል ሰበብ በጆኒያ ውስጥ የሳተላይት ኮሚኒኬሽን መሳሪያ የጫናቱ አታምጡ፣ ጥይት አታምጡ፣ ባዙቁ አታምጡ። ይህ ነው እያደረጋችሁ ያላችሁ እና እጅ በዚህ ደረጃ ልጠመዝዙን አትችሉም፣ ልጠመዝዙንም አይገባም። ይሄ ከሆነ የኢትዮጵያ ወዳጅነት አይደለም። ለኢትዮጵያ ሰላም እያሰባችሁ አይደለም። ለኢትዮጵያ ነጻነት እያሰባችሁ አይደለም። ለኢትዮጵያ መረጋጋት እና እድገት እያሰባችሁ አይደለም። ኢትዮጵያን ለማፍረስ ነው ነው። አምባሳደር ዲና ሙፍቲ እነዚህ ወገኖች በኢትዮጵያ ላይ ማዕቀብ የሚጥሉት ወይንም ለመጣል የሚያስፈራሩት ባለማወቅ ወይንም በቀና ልቦና ተሳስተው አይደለም ሲሉም ክርክር ያቀርባሉ። ለጥቅምና የጥቅም ትስስሩን ለማቆየት ወይንም ዘላቂ ለማድረግ ነው ይላሉ። እነዚህን የሚያስቸግሩ ሰዎች ከዚህ ቀደም ዲፕ ስቴት ውስጥ የነበሩ ሀያ ሰባት ዓመት ይሄን አገር ሲመሩ፣ በወታደር ውስጥ ሌላ ወታደር፣ በሲቪል ሰርቪስ ውስጥ ሌላ ሲቪል ሰርቪስ የገነቡ ኃይሎች ናቸው። ዝም ብሎ አይደሉም። በነጋዴ ውስጥ ሌላ ነጋዴ ይህን ኃይል ነው ዛሬ ችግር ላይ ያለው። አርሚው ምን አይነት ኮምፖዚሽን ነበረው? እኛ አርሚ ከለውጡ በፊት በጎን ሌላ መሳሪያ በሌላ ፐርፐዝ ሌላ ጋር አካማች ኃይል ነው ያለው። ቀላል ኃይል አይደለም እና ይህን ኃይል ለዚህ ያደራጁት ነርቸር ያደረጉት ያዘጋጁት ዝም ብለው አይደለም። ፍሪላንስ የሚባል የለም፣ ለፐርፐዝ ነው። እና ያንን ኃይል ጋር የመሟገት ነገር ነው ያለው፣ የዛን ጥቅም የማስጠበቅ ነገር ነው እንጂ ስለማያውቁም አይደለም። መልሱ ታዲያ ምንድን ነው? የኢትዮጵያ ሕዝብ አንድነት ብቻ ነው። የኢትዮጵያ ሕዝብ ትብብር ብቻ ነው የኢትዮጵያ ህዝብ ጥንካሬ ነው። አይ ፍጹም ይህን አትችሉም ብሎ ኖ ማለት እንደዛ ፕሪቬል አድረጉ አገሮች አሉ። ፕሪቬል ማድረግ ይቻላል። ኢትዮጵያ የተለየች ልትሆን ትችላለች። ከሳምንታት በፊት ከኢትዮጵያ በሰባ ሁለት ሰዓታት ውስጥ እንዲወጡ የታዘዙትን የተባበሩት መንግስታት ድርጅት ሰራተኞችን በተመለከተ ከድርጅቱ በቀረበው ጥያቄ መሰረት ወደ ኢትዮጵያ ይመለሳሉ ወይስ በምትካቸው ሌሎች ሰዎች እንዲመጡ ይደረጋል ለሚለው ጥያቄም ቃል አቀባዩ ምላሽ ሰጥተዋል። እነዚህ ሰባቱ ሰዎች የዮሐን ሰዎች አይደሉም። የዮሐን መሪ የተከተሉ አይደሉም። የዮሐንን ህግ እያፈረሱ ነው ተብሎ ነው የተነገራቸው። ይሄ ኦልሬዲ ተነግሯቸዋል። አልተነገርንም ካሉ ወል ማለት ይችላሉ፣ ሊክዱ ይችላሉ። ግን ኦልሬዲ በእነሱ ምትክ ሌላ አምጡ። ተቋማቱ አሉ። ተቋማቱን ህግና ደንብ ተከትሎ የሚሰሩ በሀገር ውስጥ ድል ጣልቃ የማይገቡ ኢትዮጵያ ውስጥ ሆስፒታል በመክፈት ስም በሽታ የሚያሰራችው ኢትዮጵያ ውስጥ ንጹህ መጠጣ በመክፈት ስም ሀገር እየቆፈሩ የሚውሉትን አያስፈልጉም ነው ፒሪድ ይህን ደግሞ ማንም ኩሩ ሀገር ይላል። ትናንሽ ሀገሮች ትንሽ ትልቅ መሆንን አይጠይቅም። ሀብታም ድሀ መሆንን አይጠይቅም። ያደገ ያላደገ መሆንን አይጠይቅም። ሀገር መሆንን ነው የሚጠይቀው። እንደ ማንም ኩሩ ሀገር ይህን ነው የሚያደርገው። ይህን ካላረጋገር አይደለም ማለት ነው። ግን በእርግጥ ዓለም ፌር አይደለች። ኮንስ ኮንስ አለው። ቢተር ነው። ኦፍኮርስ፣ ኮንስ ኮንስ የሌለው ነገር የለም። ስለዚህ ይህንን በዚህ ደረጃ ነው የወሰን የምንሄደው። ባለፈው ሳምንት በመካከለኛው ምስራቅ ሀገሮች በስደት ሲኖሩና በከፍተኛ ስቃይ የቆዩ ከስድስት መቶ በላይ ኢትዮጵያውያን ወደ አገራቸው መመለሳቸውንም አምባሳደር ዲና ሙፍቴ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ